ወደ ዝርዝር ዜናዎቹ ከማለፋችን በፊት ርዕሰ ዜናዎቹን እናስቀድማለን። ዶናልድ ትራምፕና ጆ ባይደን የመጨረሻ ክርክራቸውን አጠናቀቁ። የቪክቶሪያ ፕሪሚየር የፊታችን እሁድ ዘና ላለ የገናና አዲስ ዘመን መለወጫ በዓል አከባበር የሚያበቃ የኮሮና ቫይረስ ገደቦችን እንደሚያነሱ ፍንጭ ሰጡ። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ እና የቀድሞው ምክትል ፕሬዚደንት ጆ ባይደን በዛሬው እለት ናሽቪል ቴኒሲ ከኖቬምበር ሶስቱ ፕሬዚደንታዊ ምርጫ በፊት የመጨረሻ ክርክራቸውን አጠናቀዋል። የአሁኑ ክርክር ለመጀመሪያ ጊዜ ካካሄዱት ሰከን ያለ እንዲሆን የአከራካሪ ኮሚሽኑና ክርክሩን የመራችው ጋዜጠኛ ክሪስቲን ዌልከር ሁነኛ ሚና ተጫውተዋል። በክርክሩ ወቅት የኮሮና ቫይረስ ወረርሽኝ፣ የውጭ ፖሊሲ፣ ኢሚግሬሽን፣ ዘረኝነት፣ የዝቅተኛ ደሞዝ በሰዓት ክፍያ ገደብ በዋነኛነት የተነሱ ቢሆንም በአቶ ትራምፕ በኩል የግል ወረፋዎችና ቤተሰባዊ ጉዳዮችን የመከራከሪያ አጀንዳ የማድረግ ግፊቶች ታይተዋል። ፕሬዚደንታዊው ምርጫ ኖቬምበር 3 ሊካሄድ ከሁለት ሳምንታት በታች በቀሩበት ወቅት የስምንት ዋነኛ የሕዝብ አስተያየት አሰባሳቢዎች ውጤት ተጨምቆ በአገር አቀፍ ደረጃ ጆ ባይደን በ52 ፐርሰንት ሲመሩ ዶናልድ ትራምፕ በ42 ፐርሰንት እየተከተሉ ይገኛሉ ከኖቬምበር ሦስቱ ምርጫ በፊት እስካሁን 47 ሚሊዮን መራጮች ድምፃቸውን ሰጥተዋል። ፕሪምየር ዳንኤል አንድሩስ እሁድ ኦክቶበር 25 ቪክቶሪያ ላይ ተጥለው ያሉትን የኮሮና ቫይረስ ገደቦች በተጨማሪ እንደሚያላሉ ገለጡ። ይህም በወርሃ ዲሴምበር ለሚከበረው የገናና የአዲስ ዘመን መለወጫ በዓልን ቪክቶሪያውያን ዘና ባለመልኩ ከወዳጅ ዘመዶቻቸው ጋር ለማክበር እንደሚያስችላቸው በብዙዎች ዘንድ ተስፋን አሳድሯል። በዕለታዊው የቪክቶሪያ ኮሮና ቫይረስ መግለጫ ዛሬ አርብ ኦክቶበር 23 በቫይረሱ የተጠቃ አንድ ግለሰብ ብቻ የተመዘገበ ሲሆን ለሞት የበቃ አንድም ሰው የለም። የቪክቶሪያ የ14 ቀናት የኮሮና ቫይረስ ተዛማችነት ቁጥር ትናንት ሐሙስ ከነበረው 6.4 ዛሬ ወደ 5.8 ሲወርድ ምንጫቸው ያልተለየ አስር ደርሷል። የሪጂናል ቪክቶሪያ የ14 ቀናት የኮሮና ቫይረስ ቁጥር 0.3 ላይ ይገኛል። የቫይረሱ ተዛማች ቁጥሮች ማሽቆልቆልና አስመልክቶ አቶ አንድሮስ ሲናገሩ ይህ ግሩም ቁጥር ነው። ይህ የስትራቴጂያችን በአግባቡ የመስራት ግልጽ ምልክት ነው። በጥንቃቄና በሰከነ እርምጃዎች ወደ ኮቪድ ኖርማል በጋ ገናና ከ2020 ወደ ተለየ 2021 እንደምናመራ ለመናገር የሚያስችለን ጥሩ ሁኔታ ላይ ነን ብለዋል። ይህ በእንዲህ እንዳለም የአውስትሬልያን የኮሮና ቫይረስ መስፋፋት ማሽቆልቆል ተከትሎ ባህር ማዶ ያሉ አውስትራሊያውያን ለመቀበል ወርሃዊው የጣራ ገደብ ከፍ ብሏል። የብሔራዊ ካቢኔ ውሳኔን መነሻ አድርጎ ባህር ማዶ ያሉ አውስትራሊያውያን ወደ አገራቸው እንዲመለሱ በየወሩ 290 ሰዎችን በተጨማሪ ለመቀበል ከስምምነት ላይ መደረሱን ጠቅላይ ሚኒስትር ስኮት ሞሪሰን አስታውቀዋለን። በዚህም መሰረት ከሚቀጥለው ወር ጀምሮ 140 ተጨማሪ ሰዎች ምዕራብ አውስትሬልያ፣ 150 ኩንስላንድ የሚያርፉ መሆኑን ገልጠዋለን። የባህር ማዶ ተመላሽ አውስትራሊያውያን ቤት ውስጥ በእርሻ የማዕድን ካምፕ ወይም ዩኒቨርሲቲ ግቢዎች ውስጥ ወሸባ ሊገቡ እንደሚችሉም ጠቁመዋል። አቶ ሞሪሰን ዛሬ ማለዳ ላይ 161 አውስትራሊያውያን ከሎንደን ወደ ዳርዊን መዝለቃቸውንና በችግር ተጋላጭነታቸው ሳቢያ ቅድሚያ የተሰጣቸው 2800 ያህል አውስትራሊያውያን አሁንም ድረስ ባህር ማዶ እንደሚገኙ ተናግረዋል። ባለፈው ኦገስት ወደ አውስትሬሊያ መመለስ የሚሹ አውስትሬሊያውያን ቁጥር 18800 የነበረ ሲሆን ባለፈው ሳምንት ወደ አውስትሬሊያ መመለስ የሚፈልጉ ዜጎች ቁጥር 32000 ያህል ደርሷል። ወደ ውጭ ምንዛሪ ተመን ስናመራ አንድ የአውስትራሊያ ዶላር 59 ዩሮ ሳንቲም ይመነዘራል። አንድ የአውስትራሊያ ዶላር 70 የአሜሪካ ሳንቲም ይሸርፋል። አንድ የአውስትራሊያ ዶላር 26 ኢትዮጵያ ብር ከ35 ሳንቲም ይዘረዘራል። ቀጥለን የነገውን የአውስትሬሊያ ዋና ዋና ከተሞችና የአዲስ አበባን አየር ጠባይ ትንበያ እናሰማለን። ፐርስ ፀሐያማ ሆኖ ይውላል። ዝቅተኛ 12፣ ከፍተኛ 29። አድላይድ ሊያካፋ ይችላል። ዝቅተኛ 11፣ ከፍተኛ 17። ሜልበርን ያካፋል። ዝቅተኛ 12፣ ከፍተ ከፍተኛ አስራ አምስት ሆባርት ብራ የሆናል ዝቅተኛ 10 ከፍተኛ አስራ አምስት ካምብራ የካፋል ዝቅተኛ 15 ከፍተኛ 20 ሲድኒ የከፋል ዝቅተኛ 19 ከፍተኛ 26 ብሬስበን ለካፋ ይችላል ዝቅተኛ 19 ከፍተኛ 28 ዳርዊን በአብዛኛው ፀሐያማ ሆኖ ይውላል ዝቅተኛ 26 ከፍተኛ 33 አዲስ አበባ ፀሐያማ ሆኖ ይውላል ዝቅተኛ 11 ከፍተኛ 24 ዜናዎቹን ከማጠቃለላችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። ዶናልድ ትራምፕና ጆ ባይደን የመጨረሻ ክርክራቸውን አጠናቀቁ። የቪክቶሪያ ፕሪሚየር የፊታችን እሁድ ዘና ላለ የገናና አዲስ ዘመን መለወጫ በዓል አከባበር የሚያበቃ የኮሮና ቫይረስ ገደቦችን እንደሚያነሱ ፍንጭ ሰጡ። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ነበሩ።